መጽሐፈ ኢያሱ ወልደነዌ ምዕራፍ አስር እንዲህም ሆነ የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን እንደያዘ ያዘ፣ ፈጽሞም እንዳጠፋት በኢያሪኮና በንጉሷም ያደረገውን እንዲሁ በጋይና በንጉሷ እንዳደረገ፣ የገባዖንም ሰዎች ከእስራኤል ጋር ሰላም እንዳደረጉ፣ በመካከላቸውም እንደሆኑ በሰማ ጊዜ ገባዖን ከመንግሥታት ከተሞች እንደ አንዲቱ ታላቅ ከተማ ስለ ሆነች ከጋይም ስለበለጠች ሰዎችም ሁሉ ሃያላን ስለ ነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉሥ አዶኔ ጼዴቅ ወደ ኬብሮን ንጉሥ ወደ ሆሃም፣ ወደ የርሙት ንጉሥም ወደ ጲርአም፣ ወደ ለኪሶ ንጉሥም ወደ ያፊአ፣ ወደ አዶላም ንጉሥም ወደ ዳቤር ልኮ ወደ እኔ ውጡ፣ ከኢያሱና ከእስራኤልም ልጆች ጋር ሰላም አድርገዋልና ገባዖንን ለመምታት አግዙኝ አለ። አምስቱም የአሞራውያን ነገሥታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ከሠራዊቶቻቸው ሁሉ ጋር ተሰብስበው ወጡ። ከገባዖንም ጋር ሊጋጠሙ ከበቡአት። የገባዖንም ሰዎች ኢያሱ ወደ ሰፈረበት ወደ ጌልጌላ ልከው ባሪያዎችህን ለመርዳት እጅህን አትመልስ በተራራማው አገር የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበውብናልና ፈጥነህ ወደ እኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱም ጋር የነበሩ ሰልፈኞች ሁሉ፣ ጽኑዓን ኃያላንም ሁሉ ከጌልጌላ ወጡ። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋምህ የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው፣ በገባዖንም ታላቅ መምታት መታቸው። በቤት ሖሮንም ዐቀበት በመንገድ አሳደዳቸው፣ እስከ አዜቃና እስከ መቄዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤት ሖሮን ቍልቍለት ሲወርዱ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ፣ በእስራኤልም ፊት እንዲህ አለ፦ በገባኦን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ አንድ ቀንም ሙሉ ያህል ለመግባት አልቸኮለም። እግዚአብሔርም ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። እያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌላ ተመለሱ። እነዚህም አምስት ነገሥታት ሸሽተው በመቄዳ ዋሻ ተሸሸጉ። ለኢያሱም አምስቱ ነገሥታት በመቄዳ ዋሻ ተሸሸገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ። ወደ ዋሻው አፍ ታላላቅ ድንጋይ አንከባልላችሁ ይጠብቋቸው ዘንድ ሰዎችን በዚያ አኑሩ። እናንተ ግን አትዘግዩ፣ ጠላቶቻችሁንም አባርሯቸው በኋላም ያሉትን ግደሉ። አምላካችሁም እግዚአብሔር በእጃቸው አሳልፎ ሰጥቶአቸዋልና ወደ ከተሞቻቸው እንዳይገቡ ከልክሉአቸው አለ። እስኪጠፉም ድረስ ኢያሱና የእስራኤል ልጆች በታላቅ መምታት መምታታቸውን በፈጸሙ ጊዜ፣ ከእነርሱም ያመለጡት ወደ ተመሸገ ከተማ በገቡ ጊዜ፣ ሕዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደኅና ተመለሱ። በእስራኤልም ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። ኢያሱም የዋሻውን አፍ ክፈቱ፣ እነዚያንም አምስት ነገሥታት ከዋሻው ወደ እኔ አውጧቸው አለ። እንዲሁም አደረጉ። አምስቱንም ነገሥታት የኢየሩሳሌምን ንጉሥ፣ የኬብሮንንም ንጉሥ፣ የየርሙትንም ንጉሥ፣ የለኪሶንም ንጉሥ፣ የአዶላምንም ንጉሥ ከዋሻው ወደ እርሱ አወጧቸው። እነዚያንም ነገሥታት ወደ ኢያሱ ባወጧቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ፣ ከእርሱም ጋር የሄዱትን የሰልፈኞች አለቆች ቅረቡ፣ በእነዚህም ነገሥታት አንገት ላይ እግራችሁን አኖሩ አላቸው። ቀረቡም፣ በአንገቶቻቸውም ላይ እግራቸውን አኖሩ። ኢያሱም እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዞአችሁ አላቸው። ከዚህም በኋላ መጥተው ገደሏቸው። በአምስቱም ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቈዩ። ፀሐይም ልትገባ በቀረበች ጊዜ ኢያሱ አዘዘ ከዛፎቹም አውረዷቸው። ተሸሽገውም በነበሩበት ዋሻ ጣሏቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጎአል። በዚያም ቀን ኢያሱ መቄዳን ያዛት እርሷንና ንጉሷንም በሰይፍ ስለት መታ። በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው። ከእነርሱም አንዱን ስንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገ በመቄዳ ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከመቄዳን ወደ ልብና አለፉ። ልብናንም ወጉ። እግዚአብሔርም እርሷንና ንጉሥዋን በእስራኤል እጅ አሳልፎ ሰጠ። እርሷንም በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መታ። በእርሷም አንዱን ስንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገው በልብና ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከልብና ወደ ለኪሶ አለፉ፣ ከበቧትም፣ ወጓትም። እግዚአብሔርም ለኪሶን በእስራኤል እጅ አሳልፎ ሰጣት፤ በሁለተኛውም ቀን ያዙአት። በልብናም እንዳደረጉት ሁሉ እርሷን በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱአቸው። በዚያን ጊዜም የጌዝር ንጉሥ ሆራም ለኪሶን ለመርዳት ወጣ። ኢያሱም አንድ ስንኳ ሳይቀር እርሱንና ሕዝቡን መታ። ኢያሱም ከእርሱም ጋር እስራኤል ሁሉ ከለኪሶ ወደ አዶላም አለፉ። ከበቧትም፣ ወጓትም፣ በዚያም ቀን ያዟት፣ በሰይፍም ስለት መቷት። በለኪሶም እንዳደረገው ሁሉ በእርሷ ያሉትን ነፍሳት ሁሉ በዚያ ቀን ፈጽመው አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ከአዶላም ወደ ኬብሮን ወጡ። ወጓትም፣ ያዙአትም፣ እርሷንም ንጉሷንም ከተሞችዋንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በአዶላም እንዳደረገው ሁሉ ማንንም አላስቀረም። እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ዳቤር ተመለሱ ወጓትም። እርሷንም ንጉሷንም ከተሞቿንም ያዙ፣ በሰይፍም ስለት መቱአቸው፣ በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽሞ አጠፉ። ማንንም አላስቀረም። በኬብሮንም ደግሞ በልብናን በንጉሷ እንዳደረገው እንዲሁ በዳቤርና በንጉሥዋ አደረገ። እንዲሁም ኢያሱ ምድሪቱን ሁሉ ተራራማውን አገር ደቡቡንም ቈላውንም ቁልቁለቱንም ነገሥታቶቻቸውንም ሁሉ መታ። ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘውም ነፍስ ያለበትን ሁሉ ፈጽሞ አጠፋ። ኢያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሶምንም ምድር ሁሉ እስከ ገባዖን ድረስ መታ። የእስራኤልም አምላክ እግዚአብሔር ለእስራኤል ስለ ተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል كلوا وده سفروا ودجي الجلع تملسوا